ጠቅላይ ሚኒስትር አብይ አህመድ የኖቤል የሰላም ሽልማት አሸናፊ ሆነዋል። የኖርዌይ የኖቤል ሽልማት ኮሚቴ አሸናፊነታቸውን ይፋ ባደረገበት መግለጫ ጠቅላይ ሚኒስትር አብይ አህመድ ለሰላምና ለዓለም አቀፍ ትብብር ላደረጉት ከፍተኛ ጥረት የሽልማቱ አሸናፊ መሆናቸውን አብስረዋል። አምስት አባላት ያሉት የኖርዌይ የኖቤል ሽልማት ሰጪ ኮሚቴ ሰብሳቢ በርቲ ረኤስ አንደርሰን፣ ጠቅላይ ሚኒስትር አብይ ሽልማቱን አሸናፊ መሆናቸውን ሲያበስሩ አብይ አህመድ በኢትዮጵያና በኤርትራ መካከል ለሀያ ዓመታት የነበረውን የድንበር ይገባኛል ውዝግብና አለመግባባት ስልጣን በያዙ በወራት ጊዜ ውስጥ በመፍታት ሰላም አምጥተዋል በሁለቱ ሀገሮች መካከል ያለውን ቁርሾን በመፍታት ለእርቅና ለሰላም በማብቃታቸው የዘንድሮው የ2012 ኖቤል የሰላም ሎሬት ሆነው መመረጣቸውን ተናግረዋል። ኤደን ገረመው ስለ ሽልማቱና የተለያዩ ዓለም አቀፍ ተቋማት የሰጧቸውን አስተያየቶች አካታ ተከታዩን ዘገባ አስተናድታለች። ይህ ኮሚቴ ጠቅላይ ሚኒስትር አብይን ለሽልማት ያበቋቸውን በጎ ተግባራት በዘረዘረበት ምዕራፍም አብይ ገና ወደ ስልጣን በመጡበት በመጀመሪያው መቶ የስልጣን ቀናት በሀገሪቱ ላይ ተጥሎ የነበረውን አስቸኳይ ጊዜ አዋጅ እንዲነሳ አድርገዋል። በሺዎች የሚቆጠሩ የፖለቲካ እስረኞች ተፈተዋል። በመገናኛ ብዙሀን ላይ ተጥሎ የነበረው ቅድመ ምርመራ እንዲቀር ተደርጓል። በውጭ ሀገር የነበሩ የተቃዋሚ ፓርቲ ቡድኖች ወደ ሀገር ውስጥ ገብተው በሰላማዊ መንገድ የሚሰሩበትን ሁኔታ አመቻችተዋል። በሙስና ሲጠረጠሩ የነበሩ የወታደራዊ አመራሮችና ባለስልጣናቶች ከስልጣን እንዲነሱ አድርገዋል። እንዲሁም የሴቶች የፖለቲካ ተሳትፎ እንዲጨምር አድርገዋል ይላል። በሽልማቱ ስነ ስርዓት ላይ እንደታየው ጠቅላይ ሚኒስትር ዶክተር አብይ አህመድ ኦስሎ ከሚገኘው የኖቤል ሽልማት ቢሮ ከኮሚቴው ጸሐፊ ስልክ ተደውሎ ማሸነፋቸው በተነገራቸው ወቅት በምላሹ ደስታቸውን ገልጸዋል። በጣም ነው የማመሰግነው። ዜናውን ስሰማ ከፍተኛ ክብር ተሰምቶኛል፣ በደስታም ተነጫለሁ። በጣም አመሰግናለሁ። ይህ ለአፍሪካ ብሎም ለኢትዮጵያ የተሰጠ ነው። ሌሎች የአፍሪካ መሪዎችም በአህጉራችን ላይ ሰላም ለማስፈን በትጋት እንደሚሰሩ ይታየኛል። በጣም አመሰግናለሁ። በጣም ተደስቻለሁ። ደግሞም በዜናው ተደምም ያለው ኖቤል ሽልማት ኮሚቴው ጠቅላይ ሚኒስትር አብይ በሀገሪቱ ጠንካራ ዲሞክራሲ እንዲሰፍን ለሚሰሩት ስራም እውቅና ሰጥቷል። የበለጠ ደግሞ በኢትዮጵያና በኤርትራ የተካሄደው የሰላም ስምምነት ለሁለቱም ሀገሮች በጎ ለውጥን አስገኝቷል። ጠቅላይ ሚኒስትር አብይ ከዚህ በተጨማሪም በምስራቅና በሰሜን አፍሪካ ሰላምን ለማስፈን ያከናወኑት በጎ ተግባር በጉልህ የሚጠቀስ እንደሆነ ኮሚቴው አጽንኦት ሰጥቶታል። የኖቤል የሰላም ሽልማቱ ከዓለም አቀፍ እውቅና በተጨማሪ 9000 ዶላር የገንዘብ ሽልማትም አለው ጠቅላይ ይህን ሽልማታቸውን በመጪው ታህሳስ ወር ኦስሎ ላይ ተገኝተው ይወስዳሉ ተብሏል። በተያያዘም የዓለም አቀፍ ታዋቂ የሰብአዊ መብት ድርጅት መሪዎች፣ የተለያዩ ሀገራት መሪዎች፣ አምባሳደሮችና ታዋቂ ሰዎች ለጠቅላይ ሚኒስቴር አብይ አህመድ የደስታ መግለጫ መልእክት እያስተላለፉ ነው። የተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉቴረስ ብዙ ጊዜ የተስፋ ንፋስ በአፍሪካ እየነፈሰ ነው እላለሁ። ለዚህ ደግሞ ዋናው ምክንያቴ አብይ አህመድ ናቸው ብለዋል። አያይዘውም የጠቅላይ ሚኒስትር አብይ አህመድ ራዕይ ኢትዮጵያና ኤርትራ ታሪካዊ ስምምነት ላይ እንዲደርሱ አስችሏቸዋል። ባለፈው ዓመት ደግሞ ይህ ስምምነት ሲፈራረሙ በቦታ ላይ በመኖሬ ክብር ይሰማኛል ሲሉ በመልካም ምኞት መግለጫው ላይ አስፍረዋል። ዋና ጸሐፊ አንቶኒዮ ጉተሬስ በመልእክታቸው መጨረሻ ይህ አዲስ ምዕራፍ በአካባቢው ደህንነትና መረጋጋትን የሚያሰፍን አዲስ እድሎችን ከፍቶለታል። እንዲሁም ጠቅላይ ሚኒስትር አብይ አህመድ በአመራርነታቸው ለሌሎች የአፍሪካ ሀገራት መሪዎችና ከአፍሪካ ውጪ ላሉ መሪዎች ግሩም ምሳሌ መሆን ችለዋል ብለዋል። የኖርዌይ ስደተኞች ካውንስል ኤንሲአር ዋና ጸሐፊ ዣን ኢንግላንድ ለጠቅላይ ሚኒስትር አብይ አህመድ ሽልማት መደሰታቸውን በመግለጫ ልከዋል። ጠቅላይ ሚኒስትር አብይ በሀገሪቱ ሰላም ለማስጠበቅ የሚያደርጉት ጥረትንም አጠንክረው እንዲቀጥሉም በመልእክታቸው አሳስበዋል። ድርጅታችን የኖርዌይ ስደተኞች ካውንስል ኤንሲአር በኢትዮጵያና በኤርትራ ከስደተኞች ጋር ከሚሰሩ ጥቂት ዓለም አቀፍ ድርጅቶች መካከል አንዱ በመሆኑ ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ከመጡ በኋላ በሁለቱ አገራት መካከል ያመጡትን ለውጥ የአይን እማኝ ሆነን ለማየት ችለናል ይህ ለውጥ የመጣው ደግሞ በሁለቱ ሀገራት መካከል የተፈጠረው ግጭትና ቁርሾ ዜጎች ለዓመታት በመፈናቀል ከተሰቃዩ በኋላ ነው ብለዋል። ዋና ጸሐፊ ዣን ኢንግላንድ አያይዘውም አሁን የኖቤል የሰላም ሽልማት የተቀበሉት ጠቅላይ ሚኒስቴር አብይ አህመድ በኢትዮጵያ የተከሰተውን የብሔር ፍጥጫ ቅድሚያ ሰጥተው በማስተካከል በሕዝቦች መካከል ሰላምን ለማምጣት መስራት አለባቸው ብለዋል። የዛሬው ሽልማት የዶክተር አብይ አህመድ ብቻ ሳይሆን የመላው ኢትዮጵያ ነው ያሉት ዣን ኢንግላንድ ጠቅላይ ሚኒስቴር አብይ አህመድ ሽልማት ያሰጣቸውን በጎ ተግባር አጠናክረው ቀጥለው በሀገሪቱ የተከሰተውን የብሔር ውጥረት በማርገብ የተፈናቀሉ ሰዎችን ወደ ቦታቸው እንዲመለሱ እንዲያደርጉ ተስፋ እንዳላቸው ጠቁመዋል። በተጨማሪም ዓለም አቀፉ የሰብአዊ መብት ተሟጋች አምነስቲ ኢንተርናሽናል መግለጫ አውጥቷል። የድርጅቱ የአፍሪካ ቀንድ አጥኚ አቶ ፍሳህ ተክሌ ለአሜሪካ ድምጽ መግለጫውን በተመለከተ ማብራሪያ ሰጥተዋል። እንግዲህ ዛሬ ያወጣነው መግለጫ እንደሚያመለክተው ሰጠው የኖቤል ሽልማት ለጠቅላይ ሚኒስትር አብይ አህመድ ተገቢ ነው። በተለይ ከስልጣን ላይ ከወጡ ጊዜ ጀምሮ የተለያዩ የማሻሻያ እርምጃዎች ወስደዋል። በተለይ ሰብአዊ መብትን በተመለከተ እስረኞች ተለቀዋል። ህጎች ተሻሻሉ ተጠቅለዋል። የተወሰኑ ሕጎች ለማስተካከል መንገድ ተጀምሯል። ከተፈለቀ ኤርትራና ጋር ያለው ድንበር አለመግባባት እንዲፈታ ሆኗል። በሱዳን ሰላም እንዲመጣ እንደዚሁ ዝቀት ከፍተኛ አስተዋጽኦ ነበራቸው። እስከዚህ አንጻር ተገቢ ነው ምን አለን በተለይ ኢትዮጵያ ውስጥ ከሰብዓዊ መብት አንጻር ያሉት ችግሮች ሙሉ ለሙሉ ካለመቀረፋቸው አንጻር ይህ ሽልማት የበለጠ ያተጋቸዋል ብለን ነው የምናምነው። ከዚህ ቀደም ከጠቅላይ ሚኒስትር አለት መምጣት በፊት ጸረ ሽብር አዋጁ ብዙ የፖለቲካ ተቃዋሚዎችንን፣ አክቲቪስቶች የሚባሉትን ጸሐፊዎችን፣ ጋዜጠኞችን ጸጥ ለማስባል እና ለማሰር መንግስት የሚጠቀምበት በጣም አመቺ የሆነ ህግ ነበረ። ብዙ ችግር ያለበት ህግ ነው። ሰላማዊ የሆኑ እንቅስቃሴዎችን ሁሉን ሽብር የሚቆጥር ህግ ነው እና ከዛ በኋላ ያንን ህግ ለማስተካከል እርምጃ ተጀምሮ የመጨረሻው ድራፍት ወይም ረቂቅ ህግ በፓርላማ ነው የሚገኘው። በዚህ ወቅት ግን በተለይ ከሰኔ ጀምሮ ብዙ ሰዎች በዚሁ ባልተስተካከለ የሽብር አዋጅ መሰረት ተይዘው ለወራት አሁንም ስኬት ሳይመሰረትባቸው ነው ጉዳያቸው የራየ ያለው። ብዙዎቹ ተቃዋሚዎች፣ ጋዜጠኞች፣ አንዳንዶቹ መጽሐፍ የጻፉ ሰዎች ናቸው በዚህ ህግ ታርጌት የተደረጉት። ስለዚህ አሁን የሚያሰጋ ነገር ምንድን ነው? ወደ በኋላ የመመለስ ነገር እንዳይኖረው በተለይ ደግሞ ይሄ ሰማይናችን በመጣስ የሚታወቅ ህግ ተመልሶ መጥቶ ሳነ የመደራጀት የመሰብሰብ መብቶች በጣም አስፈላጊ ስለሚሆኑ የዚህ የፀረ ሽብር አዋጁ ደግሞ በእነዚህ ጉዳዮች ላይ ከፍተኛ ተጽዕኖ የሚፈጥር በመሆኑ ቅድሚያ ተሰጥቶት ለሽብር አዋጁ ማስተካከያ እንዲደረግለትና አላግባብ በዚህ ህግ የተከሱ ሰዎችም በአስቸኳይ እንዲሰጡ በዚህ አጋጣሚ ለመጠየቅ ሞክሯል። አምነስቲ ኢንተርናሽናል በተለያዩ ቦታዎች እየታዩ ያሉ የብሄር ግጭቶችን ለመቅረፍ መንግስት ቅድመ መከላከል ስራ መስራት እንዳለበት በመግለጫው አሳስቧል። እነዚህ ጥቃቶች በተለያዩ ቦታዎች ይታያሉ፤ በአማራ ክልል፣ በኦሮሚያ ክልል፣ በደቡብ ክልል ያው እነዚህ ግጭቶች አሉ። ተወሰኑትም ሃይማኖት ጋርም የሚገናኙ ነገሮች አሉ። በዚህ ውስጥ እንግዲህ የመንግስት ኃላፊነት የሚሆነው ግጭቶቹን ቀድሞ መተንተን እና የከፋ ጉዳት ከማረሳቸው በፊት የመከላከል ስራ መስራት አለበት። ለምታውቁት በአሁን ህዳር ውስጥ የታሰበ የታቀደ የህዝበ ውሳኔ ፕላን አለ። በሲዳማ እና በደቡብ ክልል ያለውን የክልልና የዞን ግንኙነት በተመለከተ የህዝበ ውሳኔ አለ። ከዛ ጊዜ ደግሞ ይህ ጉዳይ እንደዚህ ሊመጣ ይችላል ብለን እናስባለን። ከዛ ደግሞ የግንቦቱ ምርጫ አለ። በእነዚህ ጊዜዎች ሁሉ ይህ ብሔር ተኮር ሃይማኖት ተኮር የሆኑ እንትኖች ሊጨምሩ ይችላሉ። ስለዚህ መንግስት ጉዳዩን ቀድሞ የመከላከል እርምጃ ላይ መውሰድ ስላለበት የሚወስደው እርምጃ ደግሞ ከሰብአዊ መብት ግዴታዎቹ ጋር የሚጠቀሙ መሆን አለበት ለማለት የጠቅላይ ሚኒስትር አብይ አህመድ መንግስት ከዚህ በፊት በተለያዩ የሰብአዊ መብት ጥሰቶች ላይ የተካፈሉ ተጠርጣሪዎችንም ለህግ የማቅረብ ኃላፊነቱን መወጣት ይገባዋል ሲል አምነስቲ ኢንተርናሽናል አሳስቧል። በተለይ ከዚህ በፊት የተፈጸሙ ከባድ የሆኑ የመብት ጥሰቶች አሉ። እነዚህ በወንጀል የሚያስጠይቁ ናቸው። ለዛ ኃላፊ የሆኑ ሰዎች እንዲጠየቁ እንዲሁም በየቦታው የሚነሱ ብሄር ተኮር የሆኑ ጥቃቶች እና ግጭቶች እነሱንም ዘላቂ በሆነ መልኩ መፍትሄ እንዲሰጡ እና የሰረ ሽብር አዋጁ የሰዎችን ለማጥቃት ለማሳሰር ገዝቤቶችን ለማሰር የሚሆነው ህግ አሁን ተመልሶ እንደገና እየመጣ እያየ ነው ነው እና እሱም ቢሆን በአለም አቀፍ ህግ መሰረት እንደሚስተካከል እና በቀድሞ ህግ መሰረት የተያያዙ ጉዳዮችም በተገቢ መንገድ እንደሚታዩ ተስፋ እናደርጋለን። በዚህ አጋጣሚ ማለት ነው። ለአሜሪካ ድምጽ ሬዲዮ ኤደን ገረመው ዋሽንግተን ዲሲ